የአሜሪካ ድምጽ ነው በ19 በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ፈርቹ አልቻላል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የህዳር ምሽት የማክሰኞ ምሽት 2017 መሰናዷችን ጀመረ ¶¶

መንግስት ያቀረበው የ582 ቢሊየን ብር ተጨማሪ የበጀት ጥያቄ በፓርላማ ጸደቀ። ወደ አንድ ትሪሊየን አካባቢ አጽድቀን ኦልሞስት ደግሞ የእሱን ግማሽ ማሻሻያ ማምጣት ከኢኮኖሚ ቀመር አንጻር አልተጋነንም ወይ? የ120 ሚሊዮን ሕዝብ ሀገር ነው። ጂዲፒያችን ከ200 ቢሊዮን አካባቢ ደርሰዋል። ከጂዲፒያችን በምታይበት ጊዜ ፐብሊክ ፋይናንሳችን ገና ነው። እንዲሁም ከዚህ በላይ ማድረግ አለበት።

የሰማችሁት ድምጽ የተወሰደው ዛሬ በህዝብ ተወካዮች ምክር ቤት ከነበረው ጥያቄና መልስ ላይ ነው። አብይ ርዕሳችን በዚህ ዙሪያ የሚያተኩር ይሆናል። ሌሎች ዘገባዎችም አሉን። ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን መሰናዶ እየመራው አብሬያችሁ የምዘልቀው አይደን ገረመው ነኝ

ዋና አዘጋጇ ጽዮን ግርማ እንዲሁም ደግሞ ንጉሱ ተምሬ የስቱዲዮ አቀናባሪያችን ከሌሎች የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ተኖርሱ ዘንድ በአክብሮት እየጋበዝን አሁን ከዓለም ዙሪያ ለተሰባሰቡት ዜናዎች ወደ አሉላ ከበደ እመራቸዋለሁ። ጤና ስጥልኝ እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን

ትራምፕ ከሜክሲኮ ካናዳና ቻይና በሚመርጡ ምርቶች ላይ በአፋጣኝ ቀረጥ እጥላለሁ አሉ። በሱዳኑ ጦርነት የተገደሉት ሰዎች ቁጥር ከቀደሙቱ እጅግ የላቀ መሆኑን አንድ ጥናት አመለከተ። የሕንዱ ግዙፍ የታዳሽ ኃይል ማመንጫ አንዲ በዩናይትድ ስቴትስ በጉቦ ቅሌት ተወንጅሏል። የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን።

ትራምፕ ከሜክሲኮ ካናዳና ቻይና በሚመጡ ምርቶች ላይ በአፋጣኝ ቀረጥ እጥላለሁ አሉ። የዩናይት ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ ከሦስቱ የአገራቸው ዋነኛ የንግድ ሸሪኮች ከሜክሲኮ ካናዳና ቻይና በሚገቡ ምርቶችና ሸቀጦች ላይ ከፍተኛ የቀረጥ ጭማሪ እንደሚያደርጉ አመልክተዋል።

የተባለው የቀረጥ ጭማሪ ከሀገራቱ ጋር የንግድ ጦርነት ይቀሰቅሳል፣ አሜሪካውያን ሸማቾች ላይም የሸቀጥ ዋጋ እንዲንር ያደርግባቸዋል ተብሏል። ትራምፕ እቅዳቸውን አስመልክቶ ትሩት ሶሻል በተባለው የማህበራዊ መልእክቶች መላላኪያቸው ላይ በተከታታይ ባሰፈሯቸው ጽሁፎች የፊታችን ጥር አጋማሽ ላይ ዋይት ሐውስ እንደገቡ በመጀመሪያው ቀን ከሜክሲኮና ከካናዳ ወደ ዩናይትድ ስቴትስ የሚገቡ

ሁሉም ምርቶች ላይ የ25 በመቶ ቀረጥ ጭማሪ እንደሚያስከፍሉ ወይም እነኚህን ለውጦች የሚያደርጉ መሆናቸውን ጠቁመዋል። አክለውም ጅላጅል ያሉትን ልቅ የተተወ ድንበር አያያዝ የሚመለከቱ አስፈላጊ የሆኑ ሰነዶች በሙሉ ወዲያውኑ ፈርማለሁ ሲሉ አስታውቀዋል።

የቀረጥ ጭማሪው በተለይም ፌንቲኔል በመባል የሚታወቀውን ጨምሮ ወደ አሜሪካ የሚገቡ አደገኛ እጾችና መድኃኒቶች እንዲሁም የሕገ ወጥ ፍልሰተኞች ወረራ ያሉትን እስኪያስቆሙ ድረስ ጸንቶ እንደሚቆይ ገልጠዋል። ሜክሲኮና ካናዳ ይህን ለረዥም ጊዜ ሲንከባለል የቆየ ችግር በቀላሉ ለመቅረፍ ችሎታ አላቸው ብለዋል ትራምፕ።

ቻይናን አስመልክተውም ከፍተኛ መጠን ያላቸው አደገኛ መድኃኒቶች በተለይም ፌንቲኔል ወደ ዩናይት ስቴትስ በሚገባበት መንገድ ላይ ስላላት አላት ስላሉት ሚና ቅሬታ አሰምተዋል። እናም ያን ማስቆውን እስከምትችል ድረስ ቻይና ወደ ዩናይት ስቴትስ በሚገቡ ምርቶቿ ላይ በሙሉ በአሁኑ ወቅት ተጥሎባት ከሚገኘው በተጨማሪ የ10 በመቶ ተጨማሪ ቀረጥ እናስከፍላታለን ብለዋል።

የቻይናና የዩናይት ስቴትስ የኢኮኖሚ እና የንግድ ትብብር በተፈጥሮ ሁለቱን ወገኖች ተጠቃሚ የሚያደርግ ነው ብላ ቤጂንግ ታምናለች ሲሉ በዩናይት ስቴትስ የቻይና ኤምባሲ ቃል አቀባይ ሊዮ ፔንዩ ተናግረዋል። የትራምፕን አስተያየት ተከትሎም ቻይና በሰጠችው በዚህ ምላሽ በንግድ ወይም በቀረጥ ዙሪያ በሚደረግ ፍልሚያ ማንም አያሸንፍም ነው ያለችው።

ዩናይትድ ስቴትስ ሜክሲኮና ካናዳ በቀደመው የትራምፕ አስተዳደር የንግድ ስምምነቶችን ተፈራርመዋል። በሁላቸውም መሰረት ስምምነቱ እንደ አውሮፓውያን የዘመን አቆጣጠር በ2026 ዳግም ይገመገማል። ስምምነቱ ከብሔራዊ ደህንነት ጋር የተዛመዱ የንግድ ልውጦች ላይ የቀረጥ ጫናዎች ተፈጻሚነት እንዳይኖራቸው ያደርጋል። የዩናይትድ ስቴትስ ሜክሲኮና ካናዳ በቀደመው የትራምፕ አስተዳደር የንግድ ስምምነቶችን ቢፈራረሙም

ውሉ በሁለት ሺ አስራ ስድስት እንደሚጠ በሁለት ሺ ሃያ ስድስት እንደሚጠናቀቅ ነው የተመለከተውም።

በሱዳኑ ጦርነት የተገደሉት ሰዎች ቁጥር ከቀደሙት እጅግ የላቀ መሆኑን አንድ ጥናት አመለከተ። በሱዳን እርስ በርስ ጦርነት የተገደሉ ሰዎች ቁጥር ቀደም ሲል ከተሰጠውም ግምት በእጅጉ የላቀ መሆኑን አንድ አዲስ ጥናት ነው ያመለከተው። በግጭቱም ሳቢያ በዓለም ከሁሉም የከፋው መሆኑ በተነገረለት የሱዳኑ ድርቅ ምክንያት በብዙ ሚሊዮን የሚጎመቱ ሰዎች የረሃብ ቸነፈር አፋፍ ላይ ናቸው ሲሉ የረድኤት ድርጅቶች አስጠንቅቀዋል። የለንደኑ የሕብረተሰብ ጤና አጠባበቅና የቆላ

በረሃማ አካባቢዎችን የሚያጠቁ ትሮፒካል በሽታዊ ጥናት ትምህርት ቤት እንዳመለከተው በካርቱም ግዛት ብቻ የተገደሉት ሰዎች ቁጥር ከዚህ ቀደም በመላው አገሪቱ ጦርነት ለተገደሉት ሰዎች ብዛት ከተሰጡት ግምቶች የላቀ መሆኑ ተመልክተዋል። በካርቱም ግዛት እንደ አውሮፓውያን የዘመን አቆጣጠር ከሚያዝያ 2023 እስከ ሰኔ 2024 በነበረው ጊዜ ውስጥ ቁጥሩ እስከ 61 ሺ በላይ የሚደርሰው በተለያዩ ምክንያቶች ለህልፈት ተዳርጓል የሚል ግምት አላቸው።

ይህም ከጦርነቱ በፊት ከነበረው አሀዝ ከ50 በመቶ ከፍ ያለ ነው። በዚሁ ተመሳሳይ ጊዜ በጦርነቱ የተነሳ በካርቱም ግዛት ብቻ ከ26,000 በላይ ሰዎች መገደላቸውንም ጥናቱ ጠቁሟል። ይህም በዓለም አቀፍ ደረጃ ግጭቶች እና ያደረሱትን ጉዳት የሚከታተለው የበጎ አድራጎት

ተቋም በመላዋ ሱዳን ሆን ተብለው በተፈጸሙ ጥቃቶች ሳቢያ ጉዳት የደረሰባቸው ሰዎች በሚል ቀደም ሲል ካቀረበው ከ20178 ከሚደርሰው የሟቾች ቁጥርም በእጅጉ የላቀ ነው ሲል ሪፖርቱ አመልክቷል። አድማጮች ጥናቱን በተመለከተ ከዜናው በኋላ ሰፋ ያለ ዘገባ ይቀርብበታል። የሕንዱ ግዙፍ ታዳሽ ኃይል ማመንጫ

አንዲ በዩናይትድ ስቴትስ በጉቦ ቅሌት ተወንጅሏል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የታዳሽ ኃይል ምንጭ ግንባታ እቅድ ዋና ደጋፊ የሆኑት ቢሊዮነሩ ጋውታም አዳኒ በዓለም ግዙፍ ይሆናል ለተባለው የታዳሽ ኃይል ማመንጫ ፕሮጀክታቸው የፈረንሳይ ቶታል ኤነርጂና የኳታር ኢንቨስትመንት ባለሥልጣናትን አጋርነት አግኝተዋል

በተለየ አይን ከሚያዩት ኩባንያቸው ውስጥ ከሚገኘው አዳኒ ግሪን የተባለው በህንዱ የምዕራብ ጉጅራት ግዛት የሚገኘው ይህ ፕሮጀክት እንደ አውሮፓውያን የዘመን አቆጣጠር በ2020 ሲጠናቀቅ 50 ጊጋዋት ወይም ህንድ በእቅድ ከያዘችው አጠቃላይ የንጹሕ ኃይል ምርት አንድ አስረኛውን ያህል ያመነጫል ተብሎም ይጠበቃል ይሁን እንጂ የእቅድ አሁን ዩናይት ስቴትስ ውስጥ አዳኒ ለራሳቸው

የወንድማቸው ልጅና የኩባንያቸው ዋና ዲሬክተር አድ እንዲሁም መራሄ ዲሬክተሩ ቨኔት ኤጅ ጃይን ለህንድ ኃይል የሚያቀርብ ተቋራጭ ሥራ ኮንትራት ለማግኘት ሲሉ የ265 ሚሊዮን ዶላር ጉቦ በመስጠትና የአሜሪካ ባለሀብቶችን በማሳሳት ወንጀሎች በቀረቡባቸው ክሶች መሰናክል ገጥሞታ አለ። ዜናው እንደተሰማም የአዳኒ ግሪን ስቶክ

በዎል ስትሪት የስቶክ ልውውጥ ገበያ የሚሸጥበት ዋጋ በ36 በመቶ በማሽቆልቆል ከገበያ ዋጋው 96 ቢሊዮን ዶላር በላይ አጥቷል። የዩናይት ስቴትስ ውስጥ የቀረበበትን ክስ መሰረት የሌለው ነው ሲል ውድቅ ያደረገው አዳኒ ግሩፕ በበኩሉ ይህን ለመቀልበስ ሁሉንም የህግ አማራጮች እጠቀማለሁ ብሏል። ይሁን እንጂ ሁኔታው ለፕሮጀክቱ ማቀላጠፊያ የሚያስፈልገውን ተጨማሪ ገንዘብ የማሰባሰብ ጥረቱን

ያወሳስበዋል ተብሎም ተገምቷል። የእስራኤል ባለሥልጣናት ከሂዝቦላ ጋር የታሰበውን የተኩስ አቁም ጉዳይ እቅድ ዙሪያ እየመከሩ መሆናቸው ተነገረ። የእስራኤሉ ጦር ማክሰኞ ዛ ከቤሩት ወጣብላ ብላ ከምትገኘው ደቡባዊ መንደር አካባቢ የሚገኙ የሂዝቦላ ታጣቂዎች ዕላማዎችን በአየር ደብድበዋል።

የዛሬው የአየር ጥቃት የተፈጸመው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና ከፍተኛ የካቢኔ ሚኒስትሮቻቸው ከአንድ ዓመት በላይ የቆየውን ጦርነት ለማስቆም የታለመውን የተኩስ አቁም ስምምነት አስመልክቶ ለመነጋገር ከታቀደው ስብሰባ ሰዓታት በፊት ነው። ጥቃቱ የተነጣጠረው የእስራኤል የጦር ኃይል የሂዝቦላ ጠንካራ ምሽግ ናቸው ባላቸው ሀያ ህንጻዎች ላይ ሲሆን

በአካባቢው የሚኖሩ በጦርነቱ የማይሳተፉ ወገኖች ለደህንነታቸው ሲሉ ከአካባቢው ቢያንስ የ500 ሜትር ርቀት ወዳለው ስፍራ እንዲርቁ ሲልም አስጠንቅቀዋል። ክብራትና ክብራን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ በቃ። መልካም

የዛቱ የዓለም ዜናዎችን ያደረሰን አሉላ ከበደን እናመሰግናለን። በመከታተል ላይ የምትገኙት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ህዳር 17 2017 ዓ ም

ዝግጅታችንን ነው የደንገረመው። መሰናዶውን በመምራት ንጉሱ ታምሬ፣ ስርጭቱን ከስቱዲዮ በማቀናበር ከዋና አዘጋጇ ጽዮን ግርማና እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። በአማራ ክልል ተመላሽ ፍልሰተኞች ለዳግም ፍልሰት መዳረጋቸውን ገልጸዋል።

ላላ ብር ከፍዬ ነው እንደገና ደግሞ ወደዚህ ወደ ቤተሰቦች ብር መላክ የጀመርኩት። መልሼ እንደገና እህርኩኝ። ከዛ ደግሞ ትዳር ተመሰረተ፣ ሁለት ልጆች ወለድኩኝ። ምንም መቋቋም መሰለለ። እንደገና ሶስተኛ አሁን ለመሄድ ተነስቻለሁ ማለት ነው። የሰላሙ ጉዳይ አሳሳቢ ነው። ምንም ተረጋግቶ የመኖር ሁኔታ የለውም። አስቸጋሪ ሆኖብናል ለመኖር። አዛም ሰውማ ሀገርም በዚህም ሀገርም ያው ሆኗል። ለውጥ የለውም ለመኖር

ተከታትለው የሰማችኋቸው ከፍልሰት ተመላሽ የሆኑ ሴቶችን ነው። በሁለተኛው አጋማሽ ላይ በዚህ ዙሪያ ሰፋ ያለ ዘገባ ይዘን እንመለሳለን። አሁን ለምሽቱ አብይ ወዳደረግነው ዘገባ ነው የምንሻገረው።

መንግስት ያቀረበው የ582 ቢሊየን ብር ተጨማሪ በጀት ጥያቄ በፓርላማ ጸደቀ። የኢትዮጵያ ሕዝብ ተወካዮች ምክር ቤት ዛሬ ማክሰኞ ባካሄደው መደበኛ ስብሰባው የኢትዮጵያ መንግስት ያቀረበውን የ582 ቢሊየን ብር ተጨማሪ የበጀት ጥያቄ አጽድቋል። ይህም በአጠቃላይ የፌዴራል መንግስቱን የ2017 ዓ ም

በጀት ከአንድ ነጥብ አምስት ትሪሊየን ብር በላይ አድርሶታል ተጨማሪ በጀቱ የዋጋ ግሽበት ጫና ሊፈጥር እንደሚችልና ከዚህ ውስጥም ለካፒታል ወጪ የተመደበው አነስተኛ ነው በሚል የምክር ቤቱ አባላት ጥያቄ አንስተዋል ለጥያቄዎቹ የገንዘብ ሚኒስትር አህመድ ሽዴ ምላሽ ሰጥተዋል ኬኔዲ አባተ ዘገባለሁ

ስብሰባ ላይ በምክር ቤቱ የመንግስት ተጠሪ ሚኒስትር ተስፋዬ በልጅጌ አቅርበው ያስጸደቁት የመንግስት ተጨማሪ በጀት ለምን እንደሚውል ማብራሪያ ሰጥተዋል። ለ2017 በጀት ዓመት ያስፈለገው ተጨማሪ ጠቅላላ በጀት 582 ቢሊዮን ብር ሲሆን ከዚህ ውስጥ ለመደበኛ ወጪ 393 ቢሊዮን ብር፣ ለካፒታል ወጪ 7 ቢሊዮን ብር እና

ለወጪ አሸፋፈን ማስተካከያ 119 ቢሊዮን ብር ሆኖ ቀርቧል። ከተጨማሪ በጀቱ 185 ቢሊዮን ብር ለእዳ ክፍያ፣ 28 ቢሊዮን ለማህበራዊ ድጎማ፣ 60 ቢሊዮን ለማህበራዊ ሴፍቲኔት ማስፋፊያ፣ 10 ቢሊዮን ለካፒታል ፕሮጀክቶች ማስተካከያ እና የተቀረው 119 ቢሊዮን ብር ለወጪ አሸፋፈን ማስተካከያ የሚውል እንደሆነ አቶ ተስፋ አብራርተዋል። ለተጨማሪ በጀቱ ከሚያስፈልገው ገንዘብ ውስጥ 2815 ቢሊዮን ብሩ ከታክስ

ወይ ንም ግብር የሚገኝ እንደሆነና የተቀረው ደግሞ ከውጭ ሀገራት እርዳታና ብድር የሚሸፈን መሆኑንም ገልጸዋል። የመንግስት ተጠሪ ሚኒስትሩን ማብራሪያ ተከትሎ ከምክር ቤቱ አባላት የበጀቱን መጠን በዋጋ ንረት ላይ የሚኖረውን ተጽዕኖ፣ ለካፒታል ፕሮጀክቶች የተያዘውን በጀት የተመለከተና ሌሎችም ጥያቄዎች ተነስተዋል። ኡስታዝ ካሚል ሸምሱ ወደ አንድ ትሪሊዮን አካባቢ አጽድቀን ኦልሞስት ደግሞ የእሱን ግማሽ ማሻሻያ ማምጣት ከኢኮኖሚ ቀመር አንጻር አልተጋነንም ወይ?

እንዴት ነው ይህን ማሻሻያ እንለዋለን ኦልሞስት ሞርዛን ሀልፍ ነው እየጨመርን ያለ ነው የገንዘብ ሚኒስትሩ አህመድ ሽዴ በሰጡት ምላሽ ተጨማሪ በጀቱ የሚያንስ ካልሆነ በስተቀር አልበዛም ብለዋል የ120 ሚሊዮን ህዝብ ሀገር ነው ጂዲፒያችን ከ200 ቢሊዮን አካባቢ ደርሰዋል ከጂዲፒያችን በምታይበት ጊዜ ፐብሊክ ፋይናንሳችን ገና ነው እንደውም ከዚህ በላይ ማደግ አለበት እንደውም ገበያችን የተሻሻለ ሲመጣ የሚቀጥሎ ዓመት ላይ የምናቀርበው በጀት ከዚህ በላይም እጅግ በጣም ከፍ ያለ ሊሆን ይችላል ማለት ነው

ተጨማሪ በጀቱ የዋጋ ንረትን ሊያስከትል እንደሚችል ስጋታቸውን የገለጹ የምክር ቤት አባላትም አሉ። ከእነዚህ መካከል ከቦሮ ህዝብ ዴሞክራሲያዊ ፓርቲ የተመረጡት የምክር ቤቱ አባል ዶክተር መብራቱ አለሙ ይገኛሉ። አብዛኛው ለውጭ ሀገር እዳ ወይም ለአገር ውስጥ እዳ ክፍያ የሚውል ነው። ለማህበራዊ ድጎማ የሚውል ነው። ሶ ምርትን በዛ ልክ ኢኮኖሚ ውስጥ በሚለቀው ገንዘብ ልክ ምርትን ማሳደግ ካልቻልን

ዲማንድ ፑል ኢንፍሌሽን ሊያስከትል ይችላል የሚል እምነት አለ፣ ፍራቻ አለኝ። አንደኛ የገቢ ምንጭን እንየው የመጣው እንግዲህ ተጨማሪ በጀት የሚታወጀው ተጨማሪ የገቢ ሲኖር ነው። ከአለም ባንክና ከአምፍ አንድ ላይ ሲደመር በቀጥታ ለበጀት ሰፖርት ሶስት መቶ ነጥብ አምስት ቢሊየን ብር ያገኘ ነው ማለት ነው። ሁለተኛ የማክሮ ኢኮኖሚ ሪፎርሙ አንዱ ማዕከል የሚያደርገው የሀገር ውስጥ ገቢ ማሳደግ ነው።

በአዲስ ወጪነት ለተከበረው ምክር ቤት እያቀረብን ያለ ነው ከዚህ አምስት መቶ ሰማኒያ ሁለት ተጨማሪ ገቢ አራት መቶ ስልሳ ሶስት ቢሊየን ብቻ ነው ቀሪው መቶ አስራ ዘጠኝ ቢሊየን የወጪ አሸፋፈን ማስተካከያ ነው ይሄ ኢንፍሌሽንን ለመዋጋት በከፍተኛ ደረጃ የሚያግዝ መሆኑን

የተከበረው ምክር ቤት እንዲገነዝብ ፈልጋለሁ ማለት ነው። ተጨማሪ በጀቱ በዋጋ ንረት ላይ ስለሚኖረው ተጽዕኖ ባለፈው ሳምንት አርብ አስተያየታቸውን የሰጡን የማክሮ ኢኮኖሚ ባለሙያ ዶክተር ቴዎድሮስ መኮንን የዋጋ ንረት የሚፈጠረው ለበጀት የሚውል ገንዘብ በህትመት መልክ ወደ ኢኮኖሚው ሲቀላቀል እንደሆነ መግለጻቸውና የበጀት ጭማሪው ምንጭ ግን ከዚህ ውጭ በመሆኑ በዋጋ ንረት ላይ ይህ ነው የሚባል ተጽዕኖ እንደማይኖረው አብራርተው ነበር። በዛሬው የምክር ቤቱ ውሎ ለካፒታል ፕሮጀክቶች የተያዘው የበጀት መጠን አንሷል በሚልም

ከዶክተር ደሳለኝ ጫኔ እና ወይዘሮ ቅድስ ጣሪያ ጥያቄዎች ተነስተው በሚኒስትሩ ምላሽ ተሰጥቷል። ክቡር ሚኒስትር ባለፈው የ971 ቢሊየን በጀቱን ስናጸድቅ አሁንም የካፒታል ፕሮጀክቶችን ጉዳይ አንስቼ ነበር። መንግስት ሊትራሊ ትቶታል ኦልሬዲ እያልን ያለ ነው። ኮሪደር ልማት ብቻ እንስራ ነው። እንደዚህ ሆኖ አገር ቤት ሊለማ ይችላል? ከበጀታችን ላይ ተጨማሪ ግማሽ ቢሊየን የማን ነው? ትሪሊየን የሚጠጋ በጀት አሁን ስናጸድቅ

ሀገሪቱ ላይ ያሉ የተቆራረጡ ለብዙ ዓመታት የቆዩ ፕሮጀክቶችን የምናጠቃልልበት ቀዳዳ አግኝተ እንድናገኝ መሆን መቻል አለበት እና ስላነሰ ስለመሰለኝ ነው ካፒታል በጀት ላይ እያስቀመጥ ነው። ካፒታል በጀት ላይ ነባር ካፒታል ፕሮጀክቶች ፋይናንስ ማድረጋችን ይቀጥላል። እንደ የፕሮጀክቱ ባህሪ እና የስራ ደረጃ እየታየ የሚተገበረ ይሆናል። እዛ ላይ የተነሱ ጥያቄዎች ተገቢዎች ናቸው። የካፒታል ፕሮጀክቶች ኢምፖርት ኮምፖነንት አላቸው ከስተምስ

ታሪፉም ስለሚጨምር የዋጋ ጭማሪ ያስከትላሉ። ለዛ አስር ቢሊዮን ብር ማስተካከል ይዘናል። ሁሉም ወደ መጠባበቂያ ስለያዝ ነው። በመጠባበቂያ በብጀት አስተዳደር ማነጅ የሚደረግ ይሆናል ማለት ነው። በተጨማሪም የአብኑ ተመራጭ ዶክተር ደሳለኝ ጫኔ የመንግስት ሰራተኞች የደሞዝ ጭማሪ አነስተኛ መሆኑን በመግለጽ ጥያቄ አንስተዋል። አንድ የ12 ሺ ብር ደሞዝተኛ ከምንዛሬ ለወጡ በፊት ወደ 300 ዶላር፣ 350 ዶላር አካባቢ ያገኝ ነበር

አሁን መንግስት ጨመርኩት ያለው አንድ ሽብር ነው። ወደ ዶላር ሲቀየር ግን ደሞዙ አክቹዋሊ የሚወድቀው ወደ 150 ዶላር አካባቢ ነው። ስለዚህ ከፍተኛ ጫና የመንግስት ሰራተኛው ወደ ልመና፣ ወደ ጎዳና እየወጣ እንደሆነ መሸፈን በማንችልበት ደረጃ ዘገባዎች እየወጡ ነው። የደሞዝ ጭማሪው ከመንግስት አቅም አንፃር በምታይበት ጊዜ እጅግ በጣም ጠንካራ የመንግስት ኮሚትመንት ያረፈበት

የድማውስ ጭማሪ መሆኑ ምንም ያከራከር ነገር የለውም። በተለይ ለዚህ ቅተኛ ደሞዝ በጣም ከፍተኛ ጭማሪ የተደረገው በቂ ነው ወይ በቂ አይደለም፣ አቅማችን እያደገ ሲሄድ የጨመረ ይሄዳል። የኤክስቼንጅነት ሊበራላይዝ የምደረጉ አውቶማቲካሊ የመንግስት ደሞዝተኛ በሁለት መባዛት አለበት የሚለው ኮንሰብት ግን ተሳሰተም። ኢንፍሌሽን ነው ኢንደክስ የሚሆነው እንጂ ኤክስቼንጅ ሄት አይደለም። ኦቨሮል ኢንፍሌሽን፣ የምግብ ኢንፍሌሽን ፊገሩ ማየት ይቻላል ማለት ከዛ አንጻር

እና ከዛ አንጻር ጭማሪው እጅግ በጣም ትርጉም ያለውና የሰራተኛውን የመቋቋም አቅም በከፍተኛ ደረጃ የሚያግዝ መሆኑን

ታሳቢ ማድረግ ያስፈልጋል። ለማህበራዊ ድጎማዎች የተያዘው በጀት ከፍ ያለው የውጭ ምንዛሪ ለውጡ ዝቅተኛ ገቢ ባላቸው ዜጎች ላይ የሚኖረውን ጫና ለመቀነስ በመታሰቡ እንደሆነ የእዳ ክፍያ ከፍ ያለው ደግሞ በምንዛሪ ለውጡ ምክንያት ለብድር የሚመለሰው በብር መጠኑ በመጨመሩ እንዲሁም የልማት ድርጅቶችን የንግድ ባንክ እዳ ለማቃለል መሆኑን አስረድተዋል። ከተጨማሪ በጀቱ ውስጥ ከ281 ቢሊዮን ብር በላይ በግብር ገቢ እንደሚሸፈን የተገለጸ ሲሆን ይህ በግብር ከፋዩ ላይ ከፍተኛ

ከፍተኛ ጫና ሊፈጥር እንደሚችልና እየተንቀሳቀሰ ነው ያሉትን የንግዱን ዘርፍ ይበልጥ ሊጎዳ ይችላል በሚል የጠየቁም አሉ። አቶ አህመድ ሽዴ በሰጡት ምላሽ በኢትዮጵያ ያለው የግብር አሰባሰብ ሂደት

ከአጠቃላይ አገራዊ ምርትና ከሌሎች ሀገራት አንጻር ዝቅተኛ መሆኑን ከመጥቀስ ባለፈ በንግድ ስርዓቱ ላይ ስለሚኖረው ተጽዕኖ አላብራሩም። ውይይቱን ተከትሎ ለ2017 ዓ ም የቀረበው የፌዴራል መንግስት ተጨማሪ በጀት በሶስት ተቃውሞና በአምስት ድምፀ ተአቅቦ በአብላጫ ድምፅ ጸድቋል። ይህም ከዚህ ቀደም የጸደቀውን 971.2 ቢሊዮን ብር ጨምሮ የፌዴራል መንግስቱን የ2017 አጠቃላይ በጀት ከ1.5 ትሪሊዮን ብር በላይ እንዲሆን አድርጓል።

ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የተከታተላችሁት ለምሽቱ የያዝነውን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።

የአቶ ታዬ ደንዳ ተጨማሪ የመከላከያ ምስክር ለመስማት ፍርድ ቤት ተለዋጭ ቀጠሮ ሰጠ። የዛሬን የችሎት ውሎ የተከታተለው ገልሞ ዳዊት ነው ዘገባለሁ። የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንዳን የመከላከያ ምስክሮች የመጥራት ትእዛዝ ለመስጠት ለዛሬ ቀጠሮ ሰጥቶ የነበረው የፌዴራል ከፍተኛ ፍርድ ቤት ልድታ ምድብ አንደኛ ህገ መንግስትና ህገ መንግስት ስርዓት ችሎት ይህ የተከሳሹን ቀሪ የመከላከያ ምስክሮችን ለመስማት ተለዋጭ ቀጠሮ ሰጠ።

ይህ የሰላም ሚኒስትር ዴኤታ ሆነው ኢትዮጵያን ለማፍረስ ከሚንቀሳቀሱ ጸረ ሰላም ኃይሎች ጋር በመተባበር ለጥፋት ተልእኮ በህቡ ተንቀሳቅሰዋል በሚል ክስ የተመሰረተባቸው አቶ ታየ ደንዳ ቀሪ ምስክሮቻቸውን እንዲያቀርቡ መጥሪያ ለመጻፍ ለዛሬ የዳር 17 ቀን 2017 ዓ ም ቀጠሮ ተሰጥቶ የነበረ ሲሆን ፍርድ ቤቱ ለምስክሮቹ መጥሪያ እንዲጻፍ ትእዛዝ ሰጥቷል። ተከሳሹ ከዚህ ቀደም የምስክሮቻቸው ማንነት በይፋ እንዳይገለጽ በጠየቁት መሰረት

መጥሪያ እንዲጻፍ ትእዛዝ የተሰጠው ለማን እንደሆነ በፍርድ ቤቱ በይፋ አልተገለጸም።

አቶ ታዬ ጥበቃ የማግኘት መብት መነፈጋቸውን ጨምሮ በእስር ቤት እንደተፈጸመባቸው የገለጹት የሰብአዊ መብቶች ጥሰት የኢትዮጵያ ሰብአዊ መብቶች ኮሚሽን አጣርቶ ለፍርድ ቤት እንዲያቀርብ ባለፈው ጥቅምት 8 ቀን 2017 ዓ ም ትእዛዝ ተሰጥቶ ነበር። በሌላ በኩል በዛሬው ችሎትም ያለ ጥበቃቸው የቀረቡት አቶ ታዬ ከዚህ ቀደም አቅርበዋቸው የነበሩትን አቃቢ ሕግ ክስ ሳይመሰርትባቸው ለውራት እንዳቆያቸው

ቤተሰቦቻቸው ላይ እንግልቶች መድረሱንና የጥብቅና አገልግሎት ሊሰጧቸው የነበሩ ጠበቆችን የሀገሪቱ ደህንነት መስሪያ ቤት በማስፈራራት የህግ ድጋፍ እንዳያገኙ መከልከላቸውን በተመለከተ ምላሽ ለማግኘት ገልጸው በድጋሚ አቤቱታ አቅርበዋል። ለተከሳሹ አቤቱታ ምላሽ የሰጡት የፍርድ ቤቱ የመሃል ዳኛም

ፍርድ ቤቱ የኢትዮጵያ ሰብአዊ መብቶች ኮሚሽን ይህን ጉዳይ እንዲያጣራ ትዕዛዝ ማስተላለፉን ገልጸው ኮሚሽኑም ይህንኑ የማጣራት ስራውን በ30 ቀን ጨርሶ እንዲያቀርብ ምላሽ መስጠቱን አስታውሰዋል። በመንግስት በጀት የሚተዳደረው የኢትዮጵያ ሰብአዊ መብቶች ኮሚሽን ጉዳዩን እያጣራ መሆኑን ለአሜሪካ ድምፅ አስታውቀዋል። ሰላማዊት ግርማ በኢትዮጵያ ሰብአዊ መብቶች ኮሚሽን የክትትልና የምርመራ ሪጅናል ዲሬክተር ናቸው።

የእኛ ኮሚሽን እንግዲህ የተለያዩ ሰብአዊ መብቶች ጥሰቶችን የተመለከቱ አቤቱታዎች ሲቀርቡ ነው ምርመራ የምናካሂደው። በዚህ በሳቸው ጉዳይ ላይ እሳቸውን በቀጥታ ያቀረቡት አቤቱታ አለ። እንደዚሁም ደግሞ ፍርድ ቤቱ ለፍርድ ቤቱ ባቀረቡት ጥያቄ መሰረት ፍርድ ቤቱ የተለያዩ ሰብአዊ መብት ጥሰቶች ላይ

ያለውን ሁኔታ መርምረን ሪፖርት እንዳናቀርብ ትእዛዝ ሰጥቶ ምርመራ እያካሄድን እንገኛለን። የምርመራ ሪፖርት ደግሞ በተጠናቀቀ ሰዓት ፍርድ ቤቱ ይሰጥናል ማለት ነው። አቶ ታዬ በተለይ የደህንነት መስሪያ ቤቱ ጠበቃ እንዳላገኝ ጫና አድርጎብኛል ማለታቸውንና ሌሎች ያቀረቡትን አቤቱታዎችን በተመለከተ ዲሬክተሯ ሰላማዊት ተጠይቀው ሲመልሱ አሁ እኛ እንግዲህ ምርመራ ሂደት ላይ ነው የምንገኘው መረጃዎች እንግዲህ የምንሰበስበው አንድ ከአቤቱታ አቅራቢ እንደዚሁም ከቤተሰቦች ከምስክሮችና

እንደዚሁም ደግሞ አቤቱታ ቀርሶ ተቋሞች መረጃዎች እያሰባሰብን የምንገኘው ስለዚህ ይሄ ገና በምርመራው እንግዲህ እነዚህን መረጃዎች በማሰባሰብ ሂደት ላይ ነው የምንገኘው። ልክሱን ስናጠናቀቅ ደግሞ ውጤቱን የምንገልጽ ይሆናል ለፍርድ ቤቱ ማለት ነው። ወይም ደግሞ አቤቱታ ላቀረቡት ግለሰብ ያው ውጤቱን የምናሳውቅ ይሆናል። ይህ ፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ሕገ መንግስትና

ህገ መንግስት ስርዓት ችሎት፣ ኮሚሽኑ ጥናቱን በ30 ቀን ውስጥ አጠናቆ እንዲያቀርብ ያዘዘ ሲሆን አቶ ታዬ ግን አቤቱታ ያቀረቡባቸው ተቋማት እዚህ አዲስ አበባ የሚገኙ ናቸው፣ ስለዚህ የተሰጠው ጊዜ ረዝመዋል ሲሉ ተከራክረዋል። በችሎቱ ላይ የነበሩት የሰብአዊ መብቶች ኮሚሽን ተወካይ የተቋማቱ መቀመጫ አዲስ አበባ ቢሆኑም መረጃ የማሰባሰብ ሂደትና ጥልቅ ምርመራ ማድረጉ ጊዜ ይፈጃል ሲሉ ምላሽ የሰጡ ሲሆን ፍርድ ቤቱም ያንን አጽንቶ ለታህሳስ 3 2017 ተለዋጭ ቀጠሮ ሰጥተዋል።

ለአሜሪካ ድምፅ ገልሙ ዳዊት ከአዲስ አበባ።

ከሀገር ውስጥ ጉዳዮች ወጣ እንበልና ወደ ሱዳን ደግሞ እንለፍ። በሱዳን ጦርነት የተገደሉ ሰዎች ቁጥር ብዛት ከዚህ በፊት ከተገመተው ሊበልጥ እንደሚችል አንድ አዲስ ጥናት አመላክቷል። ግጭቱ አስራ አንድ ሚሊዮን ሰዎችን ከመኖሪያቸው ሲያፈናቅል፣ በዓለም አስከፊ የተባለውን ረሀብ ማስከተሉንም ጥናቱ ጨምሮ ዘግቧል። ሄነሪ ሪጅዌል የላከውን ዘገባ እንግድ ወልዴ እንደሚከተል ያሰማናል።

የመቃብር ስፍራዎች ቦታ ስለሌላቸው በካርቱም መንገዶች ላይ በመቶ የሚቆጠሩ መቃብሮች ይስተዋላሉ። አብዲን ክዲር የቀብር አስፈጻሚ ነው። ኪሚያት ቢገት ከቢረ ጅደን አገለ ዮም ፊዩማገሉ ሚን ምሲን ጁስማን የሟቾች ቁጥር እጅግ ጨምሯል። በቀን ቢያንስ እስከ አምሳ ሰው እንቀብራለን። እነዚህ ሁሉ ትኩስ ሬሳዎች ናቸው።

የሱዳን የእርስ በርስ ጦርነት የጀመረው በመደበኛው ሰራዊትና በፈጥኖ ደራሽ ኃይሉ መካከል በተፈጠረ የሥልጣን ሽኩቻ ምክንያት በመያዝያ ወር 2016 ዓ ም ነበር። በጦርነቱ የመጀመሪያው 14 ወራት ከ20ሺ በጥቂቱ ከፍ የሚል ቁጥር ያላቸው ሲቪሎች እንደተገደሉ በዓለም አቀፍ የእርዳታ ድርጅቶች በብዛት የሚጠቀስ የግምት ቁጥር ነበር።

አዲስ የወጣውና የለንደኑ የሕብረተሰብ ጤና አጠባበቅና የቆላማ አካባቢዎችን የሚያጠቁ ትሮፒካል በሽታዎች ጥናት ትምህርት ተቋም የሟቾቹ ቁጥር ከተጠቀሰውም እጅግ እንደሚልቅ አመልክተዋል። ሜይሱን ዳሃብ የጥናቱ መሪ ናቸው።

14 months of the war, there has been a 50% increase in the death rate in Khartoum state alone. በመጀመሪያው 14 ወራት በካርቱም ክልል ብቻ የሟቾቹ ቁጥር 50 በመቶ ጭማሪ አሳይቷል። በበሽታ ረሃብና ከግጭቱ ጋር በቀጥታ በተገናኘ የሞቱት ቁጥር 61000 ነው። ከዚህ ውስጥ 26000 የሚሆኑት የተገደሉት በቀጥታ በግጭቱ ምክንያት ነው።

በሌላ በኩል ድንበር የለሽ የሐኪሞች ቡድን እንደሚለው ካለፈው ጥር ወር ወዲህ ወደ ካርቱም ሆስፒታል ከሚመጡት ስድስት አካሚዎች ውስጥ አንዱ ዕድሜያቸው ከ15 ዓመት በታች የሆኑ አዳጊዎች መሆናቸውን አመልክተዋል። አብዛኞቹ በጥይት በፍንዳታና ስለት ባላቸው ነገሮች አስከፊ ጉዳት የደረሰባቸው ናቸው። በተጨማሪም በአዳጊዎች ዘንድ አስከፊ የሆነ የተመጣጣኝ ምግብ እጦት ይታያል።

የተባበሩት መንግስታት ድርጅት እንደሚለው ግጭቱ 11 ሚሊዮን የሚሆኑ ሰዎችን አፈናቅሏል። 25 ሚሊዮን ወይም ከሱዳን ሕዝብ ግማሽ የሚሆነው የምግብ እርዳታ ጠባቂ ሆኗል። ይህም በአሁኑ ወቅት በዓለም ትልቁ የረሃብ ቀውስ ነው። ድሃብ እንደሚሉት ስቃዩን ለማቆም ይበልጥ መሰራት ይኖርበታል። ሶ ኢን ዘ ኬስ ኦፍ ዘ ኢንተርናሽናል ኮሚኒቲ ኢንሹሪንግ አንደርስታንዲንግ

የዓለም አቀፍ ማህበረሰቡን በተመለከተ የእርዳታ ጥረቶች መጨመር እና ለመድረስ አዳጋች በሆኑ ቦታዎች ለሚገኙ ሰዎች እርዳታ ማድረስ እንዳለባቸው መገንዘብ አለባቸው። በጦርነቱ ተሳታፊ ለሆኑት አካላት ደግሞ ተስፋችን የጦርነትን እውነት ዋጋ እንዲረዱ በጥናታችን ማመልከት ነው። ውሳኔ ሲሰጡ በእውነታዎች ላይ እንዲመሰረቱ ነው። በሱዳን የዩናይትድ ስቴትስ ልዩ መልእክተኛ የሆኑት ቶማስ ፒሪ ያውሎ

ከሱዳን ሰራዊት አዛዥ ጋር ለመነጋገር ባለፈው ሳምንት ወደዛው ተጉዘው ነበር። ጦርነቱ በአስቸኳይ እንዲቆም ያለንን ምኞት አስታውቀናል። ሰቆቃው የሱዳን ሰራዊትም ሆነ የፈጥኖ ደራሽ ኃይሉ ጦርነቱን ለማቆም ስምምነት ላይ ለመድረስ ዝግጁ መሆናቸውን የሚያሳዩ የተወሰኑ ፍንጮች አሉ።

ይህ በእንዲህ እንዳለ የተመድ የጸጥታው ምክር ቤት በሱዳን የተኩስ አቁም እንዲደረግ ሊያወጣ የነበረውን የውሳኔ ሀሳብ ሩሲያ ድምፅን በድምፅ የመሻር መብቷን በመጠቀም አስቁመዋለች። ያቀረበችው ምክንያትም ሂደቱ ሱዳንን ያካትታ አልነበረም የሚል ነበር። ከሲራሊዮን ጋር በመሆን የውሳኔ ሀሳቡን ያረቀቀችው እንግሊዝ የሞስኮን ውሳኔ አሳፋሪ ስትል ገልጸዋለች። ሄንሪ ሪጅቤል ለላከው ዘገባ እንግዲ ወልደነኝ ዋሽንግተን ዲሲ።

በመከታተል ላይ የምትገኙት የማክሰኞ ምሽት ህዳር 17 2017 ዓ ም ዝግጅታችንን ነው። ለመጀመሪያው ምዕራፍ የያዝናቸውን ዘገባዎች እዚህ ላይ አጠናቀናል። ወደ ሁለተኛው ምዕራፍ እና ዘለጎዳሉ ዘገባዎችን ወደምንሰማበት መሰናዶ ነው የምናልፈው።

በአማራ ክልል ተመላሽ ፍልሰተኞች ለዳግም ፍልሰት መዳረጋቸውን ገልጸዋል። ከተለያዩ የመካከለኛው ምስራቅ ሀገራት ወደ አማራ ክልል ተመልሰው የነበሩ ሰዎች ለዳግም ፍልሰት መዳረጋቸውን ተናገሩ። የአሜሪካ ድምጽ ያነጋገራቸው ደቡብና ሰሜን ወሎ የሚገኙ ከስደት ተመላሾች መንግስት ሊያቋቁማቸው የገባውን ቃል ባለመጠበቁ በድጋሚ ለመሄድ ዝግጅት ላይ መሆናቸውን ተናግረዋል። በተጨማሪም በአማራ ክልል የቀጠለው ግጭት ተንቀሳቅሰው መስራት እንዳይችሉ እንዳደረገ

ማድረጋቸውና ችግሩን እንዳባባሰም ገልጸዋል። በአማራ ክልል ስራና ስልጠና ቢሮ ከክልሉ ወደ መካከለኛው ምስራቅ ሀገራት የሚደረገው ፍልሰት መባባሱን አረጋግጦ ተመላሾችን ለማቋቋም የአቅም ውስንነት እንዳለ ገልጿል። ተከታዩ ዘገባ በዚህ ዙሪያ የሚያተኩር ነው።

መካከለኛው ምስራቅ የተለያዩ ስራዎችን ሲሰሩ ቆይተው ሀገራቸው ውስጥ መስራት የተሻለ እንደሚሆን በማመን ከተመለሱ በኋላ የዕለት ተዕለት ኑሯቸውን መምራት እንዳቃታቸው የአሜሪካ ድምፅ ያነጋገራቸው ሁለት ከፍልሰት ተመላሾች ተናግረዋል። የምትኖርበት አካባቢ ባለው የጸጥታ ችግር ምክንያት ስሟ መጠቀሱን ያልፈለገችውና አስተያየቷን በስልክ ከሰጠችና እድሜዋ ሀያ ዘጠኝ መሆኑን የነገረችን የደቡብ ወሎ ዞን መካነ ሰላም ከተማ ነዋሪ ለሶስተኛ ጊዜ ወደ መካከለኛው ምስራቅ ለመሄድ በዝግጅት ላይ መሆኗን ነግረናለች።

ልጆቼ ምንም ነገር የላቸውም። እነሱን ለመርዳት ከአስረኛ ክፍል አቋርጬ እህልኩኝ። ቤተሰቦቼ ስረዳ ቆይቼ ስመጣ ግን ምንም ነገር የለም። ፈህድም ደግሞ እንደገና በደላላ ነው። ያንን የደላላ ብር ከፍዬ ነው እንደገና ደግሞ ወደዚህ ወደ ቤተሰቦቼ ብር መላክ የጀመርኩት። መልሼ እንደገና እህልኩኝ። ከዛ ደግሞ ትዳር ተመሰረተ፣ ሁለት ልጆች ወለድኩኝ። ምንም መቋቋም መስለል፣ እንደገና ሶስተኛ አሁን ለመሄድ ተነስቻለሁ ማለት ነው። በተመሳሳይ ምክንያት ስሟን እንዲጠቀስ ያልፈለገችው ሰሜን ወሎ ዞን ሀብሮ ወረዳ ነዋሪና ሀያ ሰባት ዓመት እንደሆናት የነገረች ነው

ወጣት ከዚህ ቀደም በሕገ ወጥ መንገድ በደላል አማካይነት ወደ መካከለኛው ምስራቅ ዳ እንደነበር ገልጻለች። በአሰሪዎቿ ከላይና ስነ ልቦናዊ በደል እንደደረሰባት ጠቅሳ ሁለት ዓመት ከቆየች በኋላ የዛሬ ሁለት ዓመት ገደማ ወደ አገሯ እንደተመለሰችም ትገልጻለች።

ሳውዲ ለሶስት ዓመት ነው ያለሁ። ያው እዛም በኖርኩበት ጊዜ በሕጋዊ መንገድም አልሄድኩም። አሰሪዎችም ደግሞ ደሞዝ በመቀማት በማሰቃየት ብዙ ችግር፣ እንግልት ደርሶብኝ ነበር። ወደ ሀገሬ ተመልሼ መጣሁ። የመካነ ሰላም አስተያየት ስጭ ደግሞ በአካባቢያቸው በመከላከያው እና በፋኖ ታጣቂዎች መካከል በቀጠለው ግጭት ምክንያት ሰርቶ ለመኖር የሚያስችል ሰላም አለመኖሩን ጠቅሳ ይህም ችግሯን እንዳባባሰው አስታውቃለች።

ሁኔታ የለም። በየሄድንበት እንታገታለን፣ ብር እንጠይቃለን። እንደፈለግን የመንቀሳቀስ የጸጥታ ሁኔታ በጣም አስቸጋሪ ነው። ውጭ ሀገር መኖር አስከፊ ነው ያለችው የሀብሮ ወረዳ ነዋሪ፣ ወጣት ቢያንስ የዕለት ጉርስ አግኝቶ ለማደር እንደገና ለመሄድ አስገዳጅ ያለችው ውሳኔ ላይ መድረሷን ጠቁማለች። ሀገር ውስጥም ከገባሁኝ በኋላ ያለችኝም ትንሽ ጥሪት ለመስራትም ወደዛ ወደዚህም ለማለትም የሰላሙ ጉዳይ አሳሳቢ ነው። ምንም ተረጋግቶ የመኖር ሁኔታ የለውም። አስቸጋሪ ሆኖብናል ለመኖር

ሁሉም ሀገርም በዚህም ሀገርም ያው ሆኗል። ለውጥ የለውም ለመኖር ስለዚህ ከእንግልቱም ከምኑም ከሰላሙም ጋር ተያይዞ አሁንም ተመልሼ ለመሄድ ፕሮሰስ ላይ ነው። የመካነ ሰላሟ አስተያየት ሰጪ በበኩሏ መንግስት ከስደት ተመላሾችን እንደሚያቋቁም ደጋግሞ ቢናገርም ያገኘነው ነገር የለም ስትል ቅሬታዋን ገልጻለች። መንግስት

ግን በፖለቲካ ብቻ ነው እንጂ ምንም ነገር አላቋቋመንም። ምንም ነገር የተወደቃችሁ እንኳ ብሎ የጠየቀን ነገር የለም። በዚህም ምክንያት እንግዲህ ለሶስተኛ ጊዜ ልሰደር ፕሮሰስ ላይ ጀምሬያለሁ። በርካታ ሰዎች ወደ አረብ ሀገራት ከሚሄዱባቸው የአማራ ክልል ዞኖች ውስጥ አንዱ ሰሜን ወሎ መሆኑ ይነገራል። የዞኑ ስራና ስልጠና መምሪያ እንደሚለው ካለፈው ሐምሌ ወር እስከ ህዳር ባሉት ጊዜያት ከሁለት ሺህ በላይ ሰዎችን በህጋዊ መንገድ ለመላክ ህጋዊ ወክልና አላቸው ለሚባሉት ወኪሎች የስም ዝርዝራቸውን እንደላከ ገልጿል። የመምሪያ ኃላፊው አሰፋ ይልማ ለፍልሰቱ በርካታ ምክንያት

ቤቶች መኖራቸውን ቢዘረዝሩም ቀደም ሲል በአስተያየት ሰጪዎቹ የተነሱትን የስራ ድል ማመቻቸት ውስንነትና የጸጥታ ችግር እሳቸውም ይጋሩታል። የጸጥታ ችግር በተለይ ሰሜኑ ጦርነት የመጀመሪያው ተጋላጭና ተጎጂ ሰሜኑ ለሆነው ነው። የስራ ድል እንኳን ፈጠሩ ያልናቸው በጦርነቱ አካላላቸውም ንብረታቸውም ቁሳቸውም ጭምር ተጎድቷል። ሁለተኛ ስራ ፈላጊና ስራ ድል መፍጠሪያን ጸጋን ወይም ሀብትን በማሳሰር በኩል ትልቅ ክፍተት አለ። በሀያ አስራ ስድስት ያቀረነውን ሳ ፐርሰንት ነው ስራ የፈጠር ነው

በአማራ ክልል ስራና ስልጠና ቢሮ የስራ ስምሪትና የስራ ገበያ መረጃ ዳይሬክተር ጌታ ሰው መንጌ ለአሜሪካ ድምፅ እንዳስታወቁት በተለይ ወደ መካከለኛው ምስራቅ የሚደረገው ፍልሰት እየጨመረ መጥቷል። ለፍልሰቱ ዋነኛ ምክንያትም የጸጥታ ችግር፣ ተመላሾች በተፈለገው ደረጃ አለመቋቋማቸውና የግንዛቤ ችግር መሆናቸውን አስታውቀዋል። ከሐምሌ ጀምሮ እስከ ጥቅምት ድረስ ኒርሊ ወደ ሰላሳ አራት ሺህ የሚሆኑ ሰዎች በህገ መንገድ ሂደዋል። ስለዚህ በጣም ከፍተኛ ቁጥር እንዳለው ያሳያል። የተማረው ኃይል ሳይቀር በከፍተኛ ሁኔታ አካባቢ እየለቀቀ

በህገወጥ መንገድ እየፈለሰ ነው ያለው የሚመለከቱት ብዙ ተቋማት ያለ ቢሆንም ነገር ግን ካለው ወቅት አንጻር ተንቀሳቅሶ በተገቢ መንገድ ይህንን ስራ ለመስራት የሚያስቸግር ቢሆንም በተገኘው እና በተቻለው አጋጣሚ ግን ግንዛቤ መስጠት ጥረቶች እየተደረጉ ነው የሚገኘው ማለት ነው። ከሐምሌ ወር እስከ መስከረም ሰላሳ ቀን ሁለት ሺ አስራ ሰባት አመተ ምህረት በነበረው ጊዜ ወደ መካከለኛው ምስራቅ ሀገራት በህገ ወጥ መልኩ ለመሻገር ሙከራ አድርገው የነበሩ አንድ መቶ ስልሳ ሁለት ሰዎች ወደ ቀያቸው እንዲመለሱ መደረጉን ዳይሬክተሩ አስታውቀዋል ከጸጥታው ችግር ባሻገር

ተፈናቃዮችን መልሶ ለማቋቋም የሚጠይቀው በጀት ከፍተኛ በመሆኑ የስራ ዕድል የተፈጠረላቸው አነስተኛ መሆናቸውንም አያይዘው ገልጸዋል። አቶ ጌታ ሰው በህገወጥ መንገድ ወይ ተይዘው ወደ ተመልሶ የሚመጡት ከሌሎች ክልሎች አንጻር ስታየው በጣም ከፍተኛ ቁጥር ያለው ነው በየአመቱ ማለት ነው። ባለፈው አመት እንኳ በሳድ አረብ የመጡትን ስናይ ቀንስ አርባ ሁለት ፐርሰንት የሚሆነው አማራ ክልል ነው። ስለዚህ ይህ በጣም ከፍተኛ ቁጥር ያለው ነው። ይህንን ሰው ለማቋቋም ደግሞ በጣም ከፍተኛ የሆነ ሪሶርስ ይጠይቃል። የሌሎችን ተቋማትና አካላት ትብብር ይጠይቃል። በኮሚትመንት ደረጃ በተለይ ከፍልሰት ጋር የተያዘው ነገር አሁን

ያን ያህል ባለው ወቅታዊ ችግር ምክንያት ትኩረት የተነፈገው ተግባር ነው። እኛ ያው እንግዲህ በአንድ ሚሊዮን መንገድ መዋቅራችን ባለበት እና መስራት በሚቻልባቸው አካባቢዎች ስራውን ለመስራት ጥረት እያደረግን ነው። የሚገኘው ውጤቶች በእርግጥ አሉ። በሱ ከሚጠይቀው ከፍተኛ ሪሶርስ አንጻር፣ አሁን ላይ እንግዲህ በጀት በጣም ውስን የሆነ ነገር ነው ያለው። እሱ በሆኑ ምክንያት አሁን በመጀመሪያው የተቋቋሙት በጣም አነስተኛ ቁጥር ያላቸው ሁለት መቶ ሰላሳ ሶስት ናቸው። አንዳንዶቹ ዲፖርት ሲደረጉ በቃ ሀገር ውስጥ የትኛው ነገር ይመቻችላቸዋል የሚባል ፕሮሚስ ይገባላቸዋል። ነገር ግን እዛ ላይ በተገባው ፕሮሚስ ልክ

ለዚህ ስራ አፕሮፕሪየት የሆነ ሪሶርስ በተገቢ መንገድ እየተመደበ አይደለም። እየተመደበላቸውም ቢሆን የተቋቋሙትም ቢሆን ሰርተው ተለውጠው ያሉት እንደተጠበቁ ነው። ነገር ግን እየተሰጣቸውን ወይም ደግሞ የተገዛላቸውን የማቋቋሚያ ድጋፍ ሽጠው ተመልሰው የሚሰደዱት እንዳሉም መረጃዎች ያሳያሉ። በተለይ በክልላችን ወደ ውጭ ሀገር የሚደረጉ ፍልሰቶች እንዲቀንሱ በመንግስት በኩል ጥረቶች ቢደረጉም የሚፈለገውን ያህል ውጤት አላስገኙም ያሉት አቶ ጌታሰው፣ ጥረቶቹም ቢሆኑ ከሌሎቹ ክልሎች አንጻር ሲ

እንደሚታ የበቂ ናቸው ለማለት አያስደፍሩም፣ ብለዋል በክልል ደረጃ የሚመለከታቸው አካላት በሚመለከታቸው ልክ ስራ እየሰሩ ነው ብለን አናስብም። አሁን ላይ ባለውትን ማለት ሁ ምክንያቱ በእርግጥ የጸጥታ ሁኔታ ምንም ተደማምሮ ሊሆን ይችላል። እኒወስ ግን ይህ ባለመሆኑ ምክንያት በጣም ዜጎች አሁንም ቢሆን በከፋ ችግር እየተዳረጉ ያሉበት ሁኔታ ነው ያለው። ባለማወቅም ጭምርና በደላሎች ያሰል ተስፋ ምክንያት በማድረግ ሰው አሁንም እየኮበለለ ነው። ይህ እንዳይሆን የሚመለከተው አካል በጣም በልዩ ትኩረት መስራት እንችላለበት። በክልሉ ፍሰት ጋር በተያያዘ መንግስት ደረጃ የሚሞከረው እንዳለው ነው። መንግስት ያልሆነ ተቋም አሁን አሁን ላይ እየሰራው አይደለም።

ሌሎች ክልሎች አካባቢ በሚሰራው መንገድ ክልል ያለ ዜጎችን ለማዳንም ስራ መስራት አለበት ብለን እናስባለን። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባለፈው አመት ባወጣው ሪፖርቱ በሰው ሰራሽ እና የተፈጥሮ አደጋ እንዲሁም ስር በሰደደ የኢኮኖሚ ችግር ምክንያት በየአመቱ በአማካይ 250 ሺህ ኢትዮጵያውያን ወደ ውጭ ሀገራት እንደሚፈልሱ አስነብቦ ቁጥሩ በቀጣዮቹ አመታት እንደሚጨምር ማመላከቱ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍራ ራጌ

መስፍን አራጌን ለዘገባው እናመሰግናለን። አስከትለን የምናልፈው ወደ ንግድና ምጣኔ ሀብት ዘገባ ነው። የዋጋ ንረትን ለማስተካከል ያግዛል የተባለው አዲሱ የብሔራዊ ባንክ ረቂቅ አዋጅን ይመለከታል ዘገባችን። የኢትዮጵያ መንግስት ከባንክ በሚበደር የገንዘብ መጠንና የጊዜ ገደብን በሚመለከት ለሕዝብ ተወካዮች ምክር ቤት በቀረበው ረቂቅ አዋጅ ላይ ገደብ መቀመጡ በኢትዮጵያ የተከሰተውን የዋጋ ንረት ሊያረጋጋ ይችላል ሲሉ የንግድና ምጣኔ ሀብት ባለሙያዎች ተናገሩ።

በ2000 ዓ ም ተሻሽሎ እስካሁን በስራ ላይ ያለው የኢትዮጵያ ብሔራዊ ባንክ አዋጅ መንግስት በፈለገው መጠን ገንዘብ እንዲበደር የሚፈቅድ በመሆኑ ገንዘብ ያለመበደር ገበያ ላይ

ያለገደብ ገበያ ላይ እንዲዘዋወርና የኑሮ ውድነት እንዲኑር አስተዋጽኦ አድርጓል፣ የሚሉት ባለሙያዎቹ፣ ሆኖም በህዝብ ተወካዮች ምክር ቤት ውይይት እየተደረገበት የሚገኘው ረቂቅ አዋጁ መንግስት ከባንኩ በሚወስደው ብድር ላይ የመጠን ገደብ የሚያስቀምጥ አንቀጽ መካተቱም ተገቢ እንደሆነ ያምናሉ። አስማማው ዋዬ ነው። በዚህ ጉዳይ ላይ የምጣኔ ሀብት ባለሙያ የሆኑትን ዶክተር አብዱልመናን ሙሐመድንና ዶክተር ሰዋለ አባተን አነጋግሮ ያሰናዳው ዘገባ ተከታዩ ነው።

ከአምስት ወራት በፊት በሚኒስትሮች ምክር ቤት ጸድቆ ለህዝብ ተወካዮች ምክር ቤት የተመራው የኢትዮጵያ ብሔራዊ ባንክ ረቂቅ አዋጅ ላይ ምክር ቤቱ የህዝብ አስተያየቶች እንዲሰጥበት እያደረገ ይገኛል የአሜሪካ ድምፅ የተመለከተው ዘጠኝ ክፍሎችና ሃምሳ ስድስት አንቀጾች ያሉት ረቂቅ አዋጁ መንግስት ከባንኩ በሚወስደው ብድር መጠን ላይ ገደብ አስቀምጧል በዚህ ጉዳይ ላይ ለአሜሪካ ድምፅ አስተያየታቸውን የሰጡት የምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ?

ይህ ረቂቅ አዋጅ መንግስት ከብሔራዊ ባንክ ያለ ገደብ እንዲበደር የሚፈቅደውን እና ለ16 ዓመታት የተተገበረውን አዋጅ የሚቀየር ነው ይላሉም። መንግስት አለ፣ ማዕከላዊ ባንክ አለ። በሁለቱ መካከል የሚኖረው ግንኙነት በግልጽ መቀመጥ መቻል አለበት እና ኢትዮጵያ ዘመናዊ የብሔራዊ ባንክ ካቋቋመች በፈረንጆቹ በ1963 ጀምሮ የተቀመጡ ነገሮች አሉ። እንዳደገው አገር ነፃ የሆነ ብሔራዊ ባንክ ባይሆንም በተወሰነ ደረጃ እና እዛ ላይ አንደኛው የግንኙነታቸው መሰረት

መንግስት ከአንድ ማዕከላዊ ባንክ ምን ያህል መበደር ይችላል የሚለው ጉዳይ አንድ በጣም ወሳኝ ነጥብ ነው። ሁለት ሺ ስምንት በፈረንጆች አቆጣጠር በፊት የነበሩት የኢትዮጵያ እንዳለ የብሔራዊ ባንክ አዋጆች ተስተካክለዋል፣ አንድ ሶስት አራት ጊዜ ተስተካክለዋል። እንዳለ መንግስት ምን ያህል መበደር ይችላል በሚለው ላይ ገደብ ያስቀምጣል። የሁለት ሺ ስምንቱ ላይ ነው ሆን ተብሎ ገደቧ የተነሳቸው። መንግስት እንደፈለገ መበደር ማለት በሌላ ቋንቋ ብር ማተም ማለት ነው። እንደፈለገ ብር በማተም

የፈለገ ደሞዝ መክፈል እንዲችል ሁለት ሺ ስምንት የወጣ አዋጅ ላይ ነው የተነሳው። እናም እንዳለህ እስከ ኃይለሥላሴ የደርግንም አዋጅ ብታይ የኢህአዲግም የዘጠና አራቱ የፈረንጆች አቆጣጠር ገደብ አለው። አሁን የተደረገው ወደ ድሮ ገደቡ መመለስ ነው። በረቂቅ አዋጁ አንቀጽ ሃያ ሰባት ላይ መንግስት ከብሔራዊ ባንክ ባልተገደበ የብድር አገልግሎት ወይም በኦቨር ድራፍት ማግኘት የሚችለው ገንዘብ ካለፉት ሶስት የበጀት ዓመታት አማካይ ዓመታዊ ጠቅላላ መንግስት የአገር ውስጥ ገቢ ከ15 በመቶ መብለጥ እንደሌለበት ተቀምጧል።

በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ክፍል የፋይናንስና ኢንቨስትመንት መምህር የሆኑት ዶክተር ሰዋል አባተ አዋጁ የብሔራዊ ባንክን የስልጣን ገደብ በደንብ አስምሮ የተነሳ መሆኑን ገልጸው ለመንግስት ልጓም የሚያበጅ ነው ሲሉ ይገልጹታል። የብሔራዊ ባንክ ዋና ተግባር በኢኮኖሚ ውስጥ ያለውን የዋጋ ንረት መቆጣጠር የሚያስችል ኢንስትሩመንቶችን እና የቁጥጥር ስርዓት መዘርጋት ከመሆኑ ጋር ተያይዞ አንዱና ዋናው በተደጋጋሚ እንዳለው ለዚህ የዋጋ ንረት የራሱ የሆነ አስተዋጽኦ የነበረው የመንግስት ያልተገደበ የብድር ፍላጎትና

የብድር መጠን ነበረ። ከዚህ ጋር ተያይዞ ወጥ በሆነ መንገድ ይሄን ለመግታት የሚያስችል ከዚህ በፊት የነበረው የብሔራዊ ባንክ መመስረቻ አዋጅ ወይም ደግሞ ሰነድ ብሔራዊ ባንክና መንግስት በሚያደርጉት ንግግር የሚወሰን እንደሆነ ነበር የሚያስቀምጠው። እና አሁን እሱን ግልጽ በሆነ በማሻማ መንገድ ከአስራ አምስት ፐርሰንት ባልበለጠ ለአጭር ጊዜ የሚቆየው ኦቨር ድራፍት ፋሲሊቲ መንግስት መበደር እንደሚችል

ይህ ብድርም በአመቱ ውስጥ ከፍሎ መጨረስ እንደሚችል እንዳለበት በሚቀጥለው በጀት አመት ብድር እንኳ መበደር ቢፈልግ መንግስት ይህን ብድር ከፍሎ ካልጨረሰ ሌላ ብድር እንደማያገኝ በግልጽ ያስቀመጠ ከመሆኑ ጋር ተያይዞ ልዩ በሆኑ ሁኔታዎች ብቻ ድርቅ ሲኖር፣ የወረርሽ ሲኖር፣ የአስቸኳይ ጊዜ አዋጅ ሲኖር ብቻ ከዚህ ሕግ ወጣ ሌል እንደሚችል ኤክሰፕሽን ያስቀመጠ ቢሆንም በዋናነት ግን ይህን መገደብ የቻለ ልጓሚያ በጄ ሰነር ነው እና

ከፍተኛ የሆነ አዎንታዊ አስተዋጽኦ ያመጣል ብሎ መውሰድ ይቻላል። ከብሔራዊ ባንክ መንግስት በሚወስደው ብድር ላይ ገደብ የሚያስቀምጡ ድንጋጌዎች ከአዋጅ ቁጥር 591 2000 እንዲወጡ ከተደረጉ በኋላ መንግስት በመቶ ቢሊዮኖች የሚቆጠር ብድር በመውሰድ ወደ ገበያው አስገብቷል የሚሉት ዶክተር አብዱል መናን ባለፉት አምስት ዓመታት ብቻ እንኳን ከ400 ቢሊዮን ብር በላይ መበደሩን የብሔራዊ ባንክ መረጃ በመጥቀስ ለማሳየነት ያነሳሉ። ባለፉት 16 ዓመታት መንግስት ያለ ገደብ ከብሔራዊ ባንክ ብድር እንዲወስድ መፈቀዱም

አሁን በሀገሪቱ ላለው የዋጋ ንረት ዋነኛ ምክንያት ነው የሚሉት ዶክተር አብዱልመናን የዋጁ መሻሻልም ይህን ለማስተካከል እንደሚያግዝ ይናገራሉ። ኢትዮጵያ ውስጥ ባለፈው አስራ ምናምን ዓመት የተመለከትነው የዋና ግሽበት ዋናው ምክንያት ብሔራዊ ባንክ ያለ ገደብ ለኢትዮጵያ መንግስት የሚሰጠው ብድር ነው። አሁን እዛ ላይ ገደብ ማበጀቱ ተገቢና አስፈላጊ ነው። አስራ ስድስት አስራ ሰባት በታሪካችን አይተነው ማናቀው ዋጋ ግሽበት ነው። ይህን ደግሞ ብዙን ህብረተሰብ ክፍል ያው ገቢ አይጨምርም ማለት አይደለም

ገቢ ይጨምራል በተወሰነ ደረጃ፣ ግን ኑሮ የሚጨምርበትና ገቢ የሚጨምርበት መጠኑ አብሮ ስለማሄድ በይበልጥ ተቀጣሪውን፣ ጡረተኛውን፣ ድሃውን ሲበዛ የጎዳ ሲሆን ጥቂት የሆነ የህብረተሰብ ክፍልን ምናልባት በምናባቸው አስበው የማያውቁ በይበልጥ ንብረት ያላቸው ንግድ ላይ የተሰማሩትን በምናባቸው አስበውት የማያውቁት ሀብት ላይ ነው ያደረጋቸው የዋጋ ግሽበት ብቻ የሚያመጣው ይሄ ንብረት የሌለው ጉልበቱን ሸጦ የሚኖረው ጡረተኛውን

ድሃውን በይበልጥ የከተማ ድሃውን በከፍተኛ ሁኔታ ኑሮውን ያደቀቀ የዋጋ ግሽበት ተከስቷል። በኢትዮጵያ ብቻ ሳይሆን በሌሎች ሀገራትም መንግስታት እንደዚህ ያሉትን በቀላሉ የበጀት ጉድለትን በብድሮች የመሙላት ልምምዶችን በአንዴ ለመተው ይቸግራቸዋል የሚሉት ዶክተር አብዱል መናን፣ ከዚህ አንጻር ማሻሻያው በዓለም አቀፍ አበዳሪ ተቋማት ግፊት የመጣ ነው ብለው ያምናሉ። ብሔራዊ ባንክ ከራሱ ከውስጡ የመነጨ አይመስለኝም። ይሄ ገደበማ በጀቱ ጉዳይ ከአይምኤፍ ጋር ቢያዝ ነው ድርድር

አሁን የብድሩ ጉዳይ አንደኛው የተካተተው ይህም ጉዳይ የሚያካትት ይመስለኛል። ነፃ ብሔራዊ ባንክ መገንባት መንግስት ከብሔራዊ ባንክ የሚኖረው ግንኙነት ላይ ገደብ ማበጀት አንደኛው የዚህ የብድሩ ጉዳይ ማበጀት የሚለውም ተካቷል እና ይሄ አሁን አዲሱ አዋጅ ባለፈው በፍረንቾቹ ጁን ውስጥ ለካቢኔ ቀርበው ለመንግስት ምክር ቤት ቀርቦ

ጸድቆ ነው አሁን ወደ ፓርላማ። አሁንም እራሱ በቅርቡ የተስማማ ነው የአይኤምኤፍ ባለሙያዎች እንደሚያዩቱን ላይ ይጠቅሳል አዋጁን እና እንደ አንድ ቅድመ ሁኔታም ስለተቀመጠ ነው እንጂ ከኢትዮጵያ መንግስት ከውስጡ ሊመነጭ ይችላል የሚል እምነት የለኝም። ለምን ማንም መንግስት በቀላሉ ከማዕከላዊ ባንክ ብር እያተመ መውሰድ ቀላሉ ዘዴ ነው። አሁን የኢትዮጵያ መንግስት ባለበት የገንዘብ ችግር በእርግጠኛ ነኝ እንደዚህ ነገደብ ማበጀት በራሱ ላይ አይፈልግም

ግን በዓለም አቀፍ ገንዘብ ተቋም ተይዞ ነው እንደዚህ እንዲያደርግ የተገደደው። ዶክተር ሰዋለ ግን በዚህ ሀሳብ አይስማሙም። መንግስት አስቀድሞ የዋጋ ንረትን ለመቆጣጠር የሚያስችሉ መመሪያዎችን ይፋ ሲያደርግ መቆየቱ በመጥቀስ ፍላጎቱ ከዓለም አቀፍ ተቋማት ይልቅ ከሀገሪቱ ፍላጎት የመነጨ ነው ብለው እንደሚያምኑ ይናገራሉ። ባለፉት ሁለት አመታት አይተን ከሆነ አዲሱ የብሔራ ባንክ ገዢ ከመጡ በኋላ የዋጋ ንረትን ከመቆጣጠር አንጻር የወሰዷቸው የነበሩ እርምጃዎች ነበሩ።

እዛም ላይ ኳንቲቲ በሆነ መንገድ የመንግስትን የብድር አቅም ፍላጎት ለመገደብ በዳይሬክቲቭ በመመሪያ ደረጃ አውጥተው ነበረ። ስለዚህ አፒታይቱን ታያለ ከብሔራዊ ባንክ። መንግስትም ይሄ የብድር ፍላጎቱ ኢኮኖሚ ላይ ያሳደረውን ተጽዕኖ የገነዘበው ይመስላል። ከውስጥ የመነጨ ነው ብሎ መውሰድ እና ቤኔፊት ኦፍ ዘዳውቱን ለመንግስት መተው፣ ለብሔራዊ ባንክ መተው ይሻላል።

ረቂቅ አዋጁን በዝርዝር አይቶ የውሳኔ ሀሳብ እንዲያቀርብ የተመራለት የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ህዳር 4 2017 ዓ ም ባዘጋጀው የህዝብ አስተያየት መስጫ መድረክ ላይ መንግሥት በብድር ገደቡ ምክንያት የሚያጥፋቸው ፕሮጀክቶች በኢኮኖሚው ላይ አሉታዊ ተጽዕኖ ሊኖራቸው ይችላል የሚሉ ስጋቶች ተደምጠዋል። ዶክተር ሰዋለ እንደሚሉት ግን ስጋቶቹ ተገቢነት ቢኖራቸውም መንግሥት ከብድር ይልቅ ማኅበራዊ ልማቶችን የሚሠራባቸውን ግብርን ጨምሮ የገቢ አማራጮችን ማስፋት ይኖርበታል።

እኔ እንግዲህ አንድ መንግስት ለህዝቡ የሚሰጣቸውን ማህበራዊ አገልግሎቶች እና የልማት ስራዎች በዋናነት ይሰጣል ተብሎ የሚታሰበው ከሚሰበሰብ የታክስ ገቢ ነው ይሄ አልሆን ሲል ደግሞ ከእርዳታ ከተለያዩ የውጭ ሀገራት ብድሮች በተመጠነ መንገድ ቢሆን ከሀገሪቱ ኢኮኖሚ በመበደር እነዚህን አገልግሎቶች ይሰጣል በዋናነት በዘላቂነት ግን ይሄን አገልግሎት ለመስጠት የብሔራዊ ባንክ ብድር መሰረት አድርጎ መነሳት ግን ጤናማ ነው ተብሎ አይወሰድም

ምክንያቱም የዋጋ ንረትን በማባባስ ደረጃ በከፍተኛ ደረጃ አስተዋጽኦ ስለሚያደርግ እንዲህ አይነት ተግባራት ብዙ ጊዜ የተገደቡ ናቸው እና በዚህ ሌብል መገደቡ አስፈላጊ ነው። ግን መንግስት ሊሰራ የሚገባውን የመንግስታዊ ኃላፊነትና ስራዎች አግባብ ካላቸው ሶርሶች ወይም ደግሞ ምንጮች መጠቀም ይኖሩበታል። ስለዚህ በሌሎች መንገዶች ገቢን ማሳደግ ነው በዋናነት መተኮር ያለበትና ገና የልማት ስራዎቹ ይቀዘቅዛሉ ተብሎ

በዛ መንገድ ብድር መውሰድ አለበት። ያልተገደበ የብድር አፕታይት እንዲኖሩ ማድረግ ተገቢ አይደለም እና የተወሰደው እርምጃ በብሔራዊ ባንክ እጅግ በጣም አስፈላጊና ወቅታዊ ነው። ነገር ግን ይሄን ኤክስኪዝም ሊያቀርብ አይገባም። መንግስት ወደፊትም ምናልባት እንዲህ አይነት ሰርቪሶች ሲቀንሱ ይሄ በመሆኑ ነው በሚል እንደ ኤክስኪዝም ሊወሰድ አይገባም እና በዋናነት መንግስት ከዚህ ዘርፍ አይደለም ወይም ከዚህ ሶርስ አይደለም የልማት ስራዎችን መስራት የሚጠበቅበት።

ኢትዮጵያን የገጠማትን የውጭ ምንዛሬና የዕዳ ጫናን ጨምሮ ኢኮኖሚያዊ ችግሮችን ለማስተካከል የሚያግዙ ብድሮችን ለማግኘት ከዓለም አቀፍ አበዳሪ ተቋማት ጋር ድርድር ስታደርግ ቆይታለች። በቅርቡም ዓለም አቀፉ የገንዘብ ተቋም አይኤምኤፍ 345 ሚሊዮን ዶላር የሚጠጋ የገንዘብ ድጋፍ ይፋ ማድረጉ ይታወሳል። ከገንዘብ ድጋፎቹ ባለፈ እንደዚህ አይነት የአዋጅ ማሻሻያዎች የአጭር ጊዜ ጫና ቢኖራቸውም ኢኮኖሚን በዘላቂነት ለማሻሻል ፋይዳ አላቸው ይላሉ ዶክተር አብዱል መናን መሐመድ። እንደ በፊቱ ብር እያተመን የዋጋ ግሽበት ይቀጥል ወይስ

የመንግስት ፕሮጀክቶች ይታጠፋሉ፣ ምንም ጥያቄ የለውም። ህብረተሰቡ ላይ የተወሰነ ጫና ይበረታል፣ ምንም ጥያቄ የለውም። እና የቱኛው ነው የሚሻልን? ሁሉንም በአንድ የማሳካት ስለማትችል ኢኮኖሚ መቀዛቀዝ እንደሚመጣ የታወቀ ነው። እሱ ብቻ እንዳይመስል ፕሮጀክቶች መታጠፍ ብቻ ሳይሆን ሰራተኛ መቀነስም ይመጣል፣ መንግስት ወጪው መቀነስ ስለሚኖርበት

ይህ የተወሰነ ዓመት የሚቀጥል ነው። አዋጁን በተመለከተ ዝርዝር ማብራሪያዎችን ከብሔራዊ ባንክ ኃላፊዎች ለማግኘት ያደረግነው ጥረት አልተሳካም። በረቂቅ አዋጁ ላይ የሚደረጉ ውይይቶች ሲጠናቀቁም ለህዝብ ተወካዮች ምክር ቤት ለማስጸደቅ ይቀርባል ተብሎ ይጠበቃል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።

በኬንያ የንብ እርባታ ማህበረሰቦች የአየር ንብረት ለውጡን እንዲቋቋሙ እየረዳ ነው። የተባበሩት መንግስታት የአካባቢ ጥበቃ መርሃ ግብር በሞቃታማ አካባቢዎች የሚኖሩ ማህበረሰቦች በዓለም ሙቀት መጨመር ከሁሉም በላይ ተጎጂዎች መሆናቸውን ይናገራሉ። ተደጋጋሚ ድርቅና የጎርፍ መጥለቅለቅ እንደ እርሻና የእንስሳት እርባታ ያለውን የኖረ መተዳደሪያቸውን የማይቻል አድርገውታል። በኬንያ ያሉ የአካባቢ ጥበቃ ባለሙያዎች ታዲያ እንደነዚህ ያሉ

ማህበረሰቦች ተለዋዋጭ የአየር ሁኔታን ለመቋቋም እንዲረዳቸው እንደ ንብ እርባታ የመሳሰሉ በአየር ንብረት ለውጥ የማይበገሩ አማራጭ መተዳደሪያዎችን እንዲያዳብሩ በማገዝ ላይ ይገኛሉ። ጁማ ማጃንጋ ከጋርሰን ኬንያ የዘገበውን ዘገባ ደረጀ ደስታ እንደሚከተለው አጠናቅሮታል።

በኬንያ የባህር ዳርቻ ጋርሰን ባለው ጠራራ ፀሐይ ሞሪስ ካዴንጌ በንብ እርባታው ስፍራ ማር እየሰበሰቡ ነው። በጣና ወንዝ ዴልታ አካባቢ በባህላዊ እርሻ የሚተዳደሩት የፖኮሞ ማህበረሰብ አባል የሆኑት ካዴንጌ ለዓመታት በድርቅና የጎርፍ መጥለቅለቅ የተጠቃው የግብርና ስራቸው ከተጎዳ በኋላ ፊታቸውን ወደ ንብ እርባታ ማዞራቸውን ይገልጻሉ። የዘጠኝ ልጆች አባት የሆኑት ካዴንጌ አዲሱ ፈጠራ ሁኔታውን እንዳሻሻለላቸው ይናገራሉ።

ና ም ራንስ ሕይወቴን በትልቁ እንደ ለወጠው ይሰማኛል። ቤተሰቤን ለመንከባከብ የሚረዳ ገቢ ይሰጠኛል። ባለቤቴና ልጆቼ በደንብ ይመገባሉ፣ ጥሩ ይለብሳሉ፣ ልጆቹም ትምህርት ቤት ይሄዳሉ። ካዲንጌ ግሪንሃርት ኢኒሼቲቭ የተባለው የጣና ዴልታ አረንጓዴ ተነሳሽነት ተጠቃሚዎች አንዱ ናቸው።

ፕሮጀክቱ በአየር ንብረት ለውጥ የተጎዱ ማህበረሰቦችን እንዲሁም የአካባቢ ጥበቃን የሚያበረታታ ተረጂዎቹ መተዳደሪያቸውን እንዲያዳብሩ ለመርዳት ያለመ ፕሮጀክት ነው። የምስራቅ አፍሪካ የአካባቢ ጥበቃ ማህበረሰብ ወይም ኔቸር ኬንያ የተባለው ተቋም ፕሮጀክቱን ከኬንያ መንግስትና ከሌሎች ድርጅቶች ጋር በመተባበር ተግባራዊ እያደረገ ነው። ኤርነስት ሲሞኒ ለዴልታ አካባቢ የንብ እርባታ ተነሳሽነት ያዳበረው የአፍሪካ ንብ አርቢዎች ዳይሬክተር ናቸው።

እነዚህን የንብ ቀፎዎች በማስተዳደር ላይ በቀጥታ እንሳተፋለን። ህብረተሰቡ ለመሬት መዋጮ ያደርጋል፣ በመጠኑም ጉልበቱን ያዋጣል። የተወሰነ ጥበቃ በማድረግ ቀፎዎቹ እንዳይሰረቁ ወይም እንዳይታለሉና ገንዘብ ያገኙበት መሆኑን ያረጋግጣል። ኔቸር ኬንያ ለግለሰብ ገበሬዎችና በዴልታ አካባቢ ለሚገኙ የተለያዩ ቡድኖች እስካሁን ከ ሀምሳ ሺህ በላይ ቀፎዎችን ሰጥቻለሁ ብሏል።

ሚልካ ሙሲዮኪ ጋርሰን በሚገኘው ኔቸር ኬንያ የመስክ ፕሮጀክት ስራ አስኪያጅ ናቸው። እነዚህን የንብ ቀፎች ለመግዛት አቅም ወደሌለው ማህበረሰብ ነው የመጣ ነው። ስለዚህ እኛ የመጣ ነው የንብ ቀፎ በማቅረብ ልናግዛቸውና በሚያስፈልጋቸው ጉዳይም አቅማቸውን ልንደግፍ ነው።

የተባበሩት መንግስታት የአካባቢ ጥበቃ መርሃ ግብር በአየር ንብረት ለውጥ ምክንያት እየጨመረ ከሚሄድባቸው አገራት መካከል ኬንያ አንዷ ስትሆን በረሃማና ከፊል ደረቃማ አካባቢዎች የሚኖሩ ማህበረሰቦች በጣም የተጠቁ ናቸው ብለዋል። ስራ አስፈጻሚው ፖል ማቲኩ ኔቸር ኬንያ የንብ እርባታ ሥራን ሊቀይር ይችላል ይላሉ። ዋን ቢሂቭ ኢዝ ኤብል ቱ ጊቭ ኤ ፋርመር ኦቨር ሲክስ ታውዘንድ ሺሊንግስ

አንድ ቀፎው ለአንድ ገበሬ በአመት መስጠት የሚችለው የማር ምርት ከ600 ሽልንግ በላይ ነው። ይህ አንድ ገበሬ በደረቅ መሬት ላይ ካለ አንድ ሄክታር በቆሎ ከሚያገኘው የበለጠ ነው። ካዴንጌ በአሁኑ ወቅት በየምርት ዘመኑ ከ60 ቀፎዎች 500 ኪሎግራም ማር እንደሚገኝ ተናግረዋል።

ኬንያ ቀደም ሲል ሙሉ ለሙሉ የማር አስመጪ አገር በመሆኗ እንደ ጣና ያሉ ሞቃትና ከፊል ሞቃታማ አካባቢዎች ለማህበረሰቡ የተለያየ መተዳደሪያ ከመስጠትን ባለፈ አካባቢን ለመጠበቅ የሚረዳ ትልቅ የማር ምርት አቅም እንዳለ ባለሙያዎች ይናገራሉ።

ወደ መጨረሻው ዘገባችን እንሻገር። በኢትዮጵያ ያሉ ግጭቶች በአካባቢ ጥበቃ ስራዎች ላይ ተጽዕኖ እያሳረፉ ነው ተባለ። በኢትዮጵያ የተለያዩ አካባቢዎች ያሉ ግጭቶች በአካባቢ ጥበቃ ስራዎች ላይ ተጽዕኖ መፍጠራቸውን በዚህ ሙያ ላይ የተሰማሩ ባለሙያዎች ይገልጻሉ። በአዲስ አበባ ዙሪያ በአካባቢ ጥበቃ ስራ የተሰማራው ሀብታሙ ዋዳነ በጸጥታ ችግሩ ምክንያት እንደ ልቡ ተዘዋውሮ ለመስራት ባለመቻሉ ስራቸውን እስከ ማቆም የደረሱ ሰዎች ስለመኖራቸው ይናገራል። አስማማየ ነው ዘገባ አለው።

በአዲስ አበባ ዙሪያ በችግኝ ማፍላትና አረንጓዴ መናፈሻ ስራዎች ላይ የሚሰራው ሀብታም ወደነ በዚህ አካባቢ ጥበቃ ስራ ላይ ለ25 ዓመታት መቆየቱን ይናገራል። አካባቢ ጥበቃ ላይ የምሰራው ስራ አንደኛ ችግኞችን ማፍላት ነው። አገር በቀል ዛፎችን፣ የፍራፍሬ ዛፎችን እንደገና ደግሞ የማፋቢያ ማዕቦችን ዛፎችን እንሰራለን። በተጨማሪ ማዳበሪያዎችን ከተፈጥሮ በስባሽ ከተለያዩ እንስሳት ተዋጽኦ

ሆቴል ሰለፈ ምርት ከቀጣ ብዝብሎች እንዳለ በሙሉ ኮምፖስት እናደርጋለን። እነዚህን ስራዎች ለመስራትም ሰላም አስፈላጊ ነው የሚለው ሀብታሙ አሁን በተለያዩ የአገሪቱ አካባቢዎች ያሉ የጸጥታ ችግሮች ተንቀሳቅሶ ለመስራት የማይመች መሆኑ በስራው ላይ ተጽዕኖ ስለመፍጠሩ ይናገራል። በእርግጥ እሱ ተጽዕኖን ተቋቁሞ ስራውን እስካሁን የቀጠለ ቢሆንም በጸጥታ ችግሩ ምክንያት ተንቀሳቅሰው መስራት ባለመቻላቸው

ስራቸውን እስከ ማቆም የደረሱ እንደ እርሱ ሁሉ በአካባቢ ጥበቃ ላይ ይሰሩ የነበሩ ሰዎች ስለመኖራቸው ሀብታሙ ይናገራል። ሰላም ከሌለ ነገሮች ይስተጓጎላሉ። አሁን እንደምልህ ነገሮች አስቸጋሪ ቢሆንም እኛ ይቻለን ያል ያሸነፍን ያለ ነው። ግን ዞዞ ለእኛ እንደኛ አይነት ባለሙያዎች አንዳንዶቹ ስራ ቁሞ ያሉ አሉ፣ ጫና ያለባቸው አሉ፣ መንሳሳት አሉ መንቀሳቀስ አልቻሉ አሉ። መኪና ካልተንቀሳቀሰ አካባቢ ላይ ሰላም ከሌለ

ማናሸም መሄድ አንችልም። ሪስክ ነው፣ ምክንያቱም በጣም ብዙ ነገር አናጣለን። ስለዚህ ሰላም ትልቁ ነገር፣ ውዱ ነገር ሰላም ነው። በአገራችን ላይ በዓለም ላይ ከዚህ ሰላም ቢኖር በጣም የተሻለ ደስተኛም የተሻለ የተሻለን ሰላት አሁን ያለው ነገር ይቀንሳል እንጂ መሳተሽ አላቆምም። ግን ጫና አለ በጣም ጫና አለ። በዓለም አቀፍ ደረጃ እንደ አውሮፓውያን አቆጣጠር በ2023 ብቻ ከአንድ መቶ ሰባ በላይ በትጥቅ የታገዙ ግጭቶች መከሰታቸውን መመዝገቡን የሚገልጸው የተባበሩት መንግስታት ድርጅት

እነዚህ ግጭቶች በሰብአዊነት ላይ ያደረሱት ጉዳት የከፋ ቢሆንም በአካባቢ ጥበቃ ላይም ያደረሱት ተጽዕኖ ከፍተኛ ነው ይላል። በአርባ ምንጭ ዩኒቨርሲቲ የተፈጥሮ ሳይንስ መምህሩ ዶክተር አዲሱ ፍቃዱ የአካባቢ ጥበቃ ስራ እና ግጭት የሚቃረኑ ነገሮች ናቸው ይላሉ። በኢትዮጵያ በተለያዩ አካባቢዎች ያሉ ግጭቶችም በአካባቢ ጥበቃ ስራዎች ላይ የሚኖራቸውን ተጽዕኖ እንደሚከተሉ ያብራራሉ። ግጭት የሚካሄድባቸው አካባቢዎች ከፍተኛ የሆነ የደን መንጣሮች ይካሄዳሉ ለሚሊተሪ ኦፕሬሽን ሲባል ይሄም

ያው ሀገራችን ከተያዘችው ከተለያዩ ግሪን ሌጋሲ እና ሌሎች ያያዝ ዓለም አቀፍና ሀገር አቀፍ ፖሊሲዎች ጋር የሚጋጭ ነገር በተወሰነ መልኩ ይፈጥራል። ሁለተኛው የብዝሃ ሕይወትን መጥፋት እስከ መጥፋት ድረስ የሚያደርስ ጉዳት ያደርሳል። ይህም ስንል

በተለይ የተለያዩ የዱር እንስሳቶች የሚኖሩበት አካባቢዎች ረብሻ ሲኖርበት፣ ደኖች ሲመነጠሩ ሀገር በቀል የሆኑ ሰብሎችንም እንስሳዎችን በተለይ ደግሞ ሀገር በቀል የሆኑ ዛፎችን እና ሀገር በቀል የሆኑ ወይንም ደግሞ ኢንደሚክ የሆኑ እንስሳቶች ከፍተኛ ጉዳት ይደርስባቸዋል። ሌላ ደግሞ የአፈር ድግሬድ መሆን በተለይ

የአፈር ግጭት የሚካሄድባቸው አካባቢዎች የእርሻ መሬቶች በብዙ ቦታ አሉ። እነዚህ የእርሻ መሬቶች ደግሞ የተለያየ አይነት መሳሪያዎች ከፍተኛ መሳሪያ ከፍተኛ ጉዳት ሊያደርሱ የሚችሉ መሳሪያዎች እነዛ መሬት ላይ በሚሆኑበት ሰዓት ላይ ያው መሬቱ ለምነቱን ከማጥፋትም ባለፈ የተለያየ አይነት ጉዳት ይደርስባቸዋል።

ዶክተር አዲሱ ኢትዮጵያ በዓለም አቀፍ ደረጃ የምታወቅባቸው ፓርኮችና በውስጣቸው የያዟቸው የዱር እንስሳትም በግጭት ወቅት በቂ ጥበቃ ስለማይደረግላቸውና ለጎብኚዎቹም ምቹ ስለማይሆኑ ሀገሪቱን ለከፍተኛ ጉዳት ይዳርጋታል ይላሉም። ሀገራችን ብዙ ዓመታትን የጠበቀቻቸውና ጥቅም የምታገኝባቸው የነበሩ በተለይ ፓርኮች በቀላሉ አክሰሰብ ላይሆኑ፣ ውስጣቸውም ያሉ ሀብቶች በተለይ የተፈጥሮ ሀብቶችንም

በዘላቂነት መጠቀም እንዳይቻልና ለቱሪስቶችም ለቱሪስቶች ማክሰብ የሚሆንባቸው ሁኔታዎችም እስከ መፈጠር ይደርሳል ማለት ነው። ስለዚህ እንደ ሀገር ያው በተቻለ መጠን ሀገር በቀል ግጭቶችን ምን ያው እዚህ ጋር የሚሰሩ ባለሙያዎችም ብዙ ግጭት ላይ የሚሰሩ ባለሙያዎች ሊናገሩ ይችላሉ። ነገር ግን ከአካባቢ ጥበቃ አንጻር ስናየው የግጭት መኖር አንድ አካባቢ ላይ ኮንፍሊክት መኖር

አካባቢ ጥበቃ ላይ ከፍተኛ ጉዳት ያደርሳል። ይህም ድሮ እኛ ስንጠብቃቸው የነበሩ ነገሮችን እንደ ቀላሉ ልናጣቸው ይኖራል እና ግጭቶችን ማስቆም ይቻልበት ሁኔታዎች ላይ ቢደረግ አካባቢ ላይ የምን ከዚህ ቀደም የሰራ ናቸው ስራዎችም አሁንም እየሰራ ናቸው ላሉ ስራዎችንም ትልቅ አጋዥ ይሆናል ማለት ነው። ስለዚህ የምግብ ዋስትናን ከማረጋገጥ አንጻር ከፍተኛ የሆነ ቱሪስት ገቢ የምናገኝባቸው እና ሀገር በቀል እንስሳቶችን በተለይ

ኢንደሚክ ብለን የምንጠብቃቸው እንስሳቶችና እጽዋቶችን በቀላሉ የምናጣበት እድል በጣም ሰፊ ነው የሚሆነው እና ለዚህም ልዩ ትኩረት ቢሰጠው ላለው የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር 2001 ጀምሮ በጦርነትና በትጥቅ ግጭቶች ውስጥ የአካባቢ ብዝበዛን መከላከል በሚል በኢትዮጵያ አቆጣጠር ጥቅምት 27 ወይም በፈረንጆቹ ዳር ስድስት ዓለም አቀፍ ቀን ሆኖ ታስቦ እንዲውል ያደርጋል።

ነገር ግን አሁንም ቢሆን የሚከሰቱ ግጭቶችም ሆኑ በአካባቢ ጥበቃ ላይ የሚደርሱ ጉዳቶች እየተበራከቱ ስለመምጣታቸውም በሚያወጣቸው ሪፖርቶች ላይ አመላክቷል በሚወደው የአካባቢ ጥበቃ ስራዎች በሚያገኘው ገቢ የሚተዳደረው ሀብታ ዋዳንም ስራዎቹን በተሻለ ለማከናወን ሰላም ትልቅ ዋጋ እንዳለው ጠቅሶ በኢትዮጵያ እውን ይሆን ዘንድ መንግስትን ጨምሮ ሁሉም የሚጠበቅበትን ኃላፊነት እንዲወጣ ይጠይቃል ሰላም ሲኖር ሁሉ ነገር ሰውም ደሰኛ ይሆናል ነገሮች ሁሉ ቀና ይሆናሉ

ሰዚያ ሰላም ቢመጣለ ደስ ይላል። ይገርም ሰው ከምን ነገር ሳይሆን ሰላም አስፈላጊ ይሰው እንደተባበሩት መንግስታት ድርጅት መረጃ ባለፈው ዓመት በዓለም ዙሪያ በተከሰቱ ግጭቶች ብቻ 120 ሚሊዮን ሰዎች ከመኖራቸው ተፈናቅለዋል። በርካቶችም ለሞት ተዳርገዋል። ግጭቶች ከሚያደርሱት ሰብአዊ ጉዳት ባለፈ ለቀጣዩ ትውልድም ፈተና የሆነውን የአየር ንብረት ሁኔታ የሚያባብሱ ተጽዕኖዎችንም አስከትለዋል። ለአሜሪካ ድምፅ አስማማዬ ነው፣ ዋሽንግተን ዲሲ።

የተከበራችሁ አድማጭ ተመልካቾቻችን ስትከታተሉ የቆያችሁት የማክሰኞ ምሽት ህዳር 17 2017 ዓ.ም ዝግጅታችንን ነበር። ለምሽቱ የያዝናቸውን መሰናዳዎች እዚህ ላይ አጠናቀናል። ዝግጅቱን በመምራት አብሪያችሁ የቆየት ኤደን ገረሙ ነኝ። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪ አምሃሪክ ላይ

መግባት እዛ ላይ አድርሱም። ዋና አዘጋጇ ጽዮን ግርማ፣ አባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን፣ እንዲሁም ደግሞ የፕሮግራሙ ፕሮዲሰር ከንጉሱ ታምሬ ጋር በመሆን እዚህ ላይ እሰናበታለሁ። በነገው ምሽት በመደበኛ መርሃ ግብራችን እንጠብቃችኋለን። እስከዛው ሰላም ቆዩ። ጤና ይስጥልኝ።